<تصفيق> okay, <تصفيق> ما راديو لا ما <applause> <هبارسة. تصفيق> ዶክተር እማየነሽ ስዩም በቪክቶሪያ ኢትዮጵያውያን ሴቶች ህብረት ፕሬዚደንት፣ አቶ ተስፋዬ እንደሻው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት። በቅድሚያ ዶክተር እማየነሽ የኢትዮጵያ ሴቶች ህብረት አሁን በመላው ዓለም ተከስቶ ያለውን የኮሮና ቫይረስ ወረርሽኝ ለመከላከል አንድ እዚሁ አውስትራሊያ ውስጥ ያሉ ማህበረሰብ አባላትን አስመልክቶ፣ ሁለት በተለይም በአገር ቤት ያሉትን በተመለከተ በምን እንቅስቃሴ ላይ ትገኛላችሁ? እግዚአብሔር ይስጥልኝ፣ ካሳሁን። ይህ በአሁኑ ሰዓት በዓለም ላይ የተከሰተውን የኮቪድ ናይንቲን ወረርሽኝ በሀገራችን ካለው ህብረተሰብ ጋር በማያያዝ በምን መልኩ እዚህ ያለ ነው የኢትዮጵያን እንረዳለን በሚል ኢሚዲየትሊ ህብረተሰቡ በጣም ነው በእኛ ኦርጋናይዜሽን ስር ያለው በጣም ነው ያሰበበት እና ጊዜ ሳንሰጥ በአራት ቀን ውስጥ ህብረተሰቡ እዚህ ያለው ህብረተሰብ ከእነሱ መካከል ኦቨር ቱ ታውዘንድ አዋጥተው ከድርጅቱ ሁለት ሺህ ጨምረን አራውንድ ፎር ታውዘንድ ሰርቲን ለግሎባል አሊያንስ በታማይ ለሚንቀሳቀሰው ዶኔት አድርገናል። ችግሩን ሴቶቹ ወይም እህቶችና ጓደኞቻችን በጣም በጣም አስበውበታል። ዋናው ነገር ይህ ችግር በሀገራችን ላለው ህብረተሰብ ከአውስትራሊያ ላው ካለው ህብረተሰብ ትንሽ ለየት ይላል። እንደምታቀው በአውስትራሊያ ሰልፍ አይዞሌሽን ቢባል መንግስት የምንበላው ሰጥቶን ነው ቤት ያስቀመጠን። ኢትዮጵያ በዚህ መልኩ እናድርገው ቢባል ቤት ተቀመጥ ቢባል የሚበላው የሌለው ህብረተሰብ ነው። ውጪ አትውጣ ቢባል እንደምታቀው ከፖፑሌሽኑ ሁኔታ ጋር እጅግ አስቸጋሪ ነው። ሁለት አይነት ሞት ነው ህብረተሰባችን የሚሞተው። እኛ ብዙውን ጊዜ በበጎ አድራጎት ድርጅት ላይ ህብረተሰባችንን በማሰብ እና እናቶችንም በማሰብ ያለው ችግር አስከፊ የሚሆነው ለእናትም በወላጅነት የሚከተሉትን በመሆን በአፋጣኝ ለመድረስ ሞክረናል። ያ ነው ባለው ሁኔታ በእኛ ድርጅት አካባቢ። አቶ ተስፋዬስ በእናንተ በኩል የኢትዮጵያውያን ማህበረሰብ ማህበር ቪክቶሪያ ውስጥ ለዚህ ወረርሽኝ ምን አይነት ምላሽ ለመስጠት ነው እያሰበ ያለው? በአውስትራሊያም ባለውም ሆነ በአገር ቤት። ካሳሁን ለተሰጠን አየር ጊዜ ከልብ አመሰግናለሁ። አዎ እንግዲህ ለመጣው ቃላ መገልጸ ወረርሽኝ በሽታ ያው ኦክሲጅን እየተከፈለ የሚዳንበት ዘመን ላይ ነው ያለ ነው እና ካንቤራ ያለው በኢትዮጵያ የአውስትራሊያ ኤምባሲ ሙሉ ባለስልጣናት ወበሪን ደጉና በኤምባሲ ባልደረቦች አስተባባሪነት በኮቪድ ናይንቲን ገንዘብ ማሰባሰብ ላይ ትልቅ ዘመቻ እያደረጉ ነው። ያንን ብዙ የሜልበርን ነዋሪ በግል የኮንትሪቢዩት ያደረጉት አለ። ግን አሁን በዛ በተጨማሪ እኛ ተሰባስበን ይሄንን ቅስቀሳ ለመደገፍ በሜልበርን አካባቢ ያሉ ነዋሪዎች ኢትዮጵያ ኮሚኒቲ ውመንስ አላያንስ፣ የዶክተር ማየነሽ ሰላም ስፖርት ክለብ ይመቃቸው ተሰማ ብሬቭ ሀርት ኢትዮጵያና የኢትዮጵያን ባህል ስፖርት ፌዴሬሽን በአንድ ላይ ሆነን ስብሰባ አድርገን ይህንን ዘመቻ ለማገዝ ሁላችንም ተነስተናል እና አቅም በፈቀደ መጠን ህብረተሰባችን ሊረዳ የሚችልበትን ነገር ያው ጆሮ ያለው ሰምቶ ይህንን አደገኛ ወቅት በህብረት ሆነን እንድናልፈው እንድንሻገረው በፈጣሪ ስም እየጠየቀን አንድ ሆነን እናሸንፈዋለን። የመንግስት ህግና የባለ የጤና ባለሙያዎች እርዳታ ብቻ የሚፈታው አይደለም። ማድረግ የሚገባንን ነገር አድርገን ገንዘብ ከኪሳችን አውጥተን መልእክቱን በእያንዳንዳችን፣ በማህበረሰባችን፣ በቤታችን፣ በጓዳችን አንኳኩቶ እስከሚመጣ ድረስ መጠበቅ የለብንም። ስለዚህ አሁንም ይህ ክፉ የሆነ ጊዜ መጥፋቱ አይቀርም። ድቅድቅ ጨለማው መንጋቱም አይቀርም። ግን እኛ እዚህ ያለን ሰዎች ማድረግ የምንችለውን በሰዓቱ እና በጊዜው ማድረግ ስንችል ያንን ነገር እየቀረፍን እንሄዳለን። ከሚያሳዝነውም ነገር ምናልባት እዛ ደረጃም ላይ የማንደርስበት ሁኔታ ይመጣል። እንግዲህ ኢትዮጵያ ሀገራችንም ሁላችንም እንደምናውቀው ካለን ነገር አኳያ ካላት የሆስፒታልም የጤና ጥበቃም ስትራክቸር አኳያ የተለቀኑት ሀገሮች ምን ያህል እንደተሰቃዩ ስለተመለከተን ስላየን ያ እንዲሆን ሁላችንም አንፈልግም። እንግዲህ በመላዩ ዓለምና ኢትዮጵያን ያሉ ኢትዮጵያውያኖች ከዚህ ከመጣብን በሽታ አገብት ውስጥ በጥልቁ ከመግባታችን በፊት ያው ተጠንቅቀን ማድረግ የሚገባንን ነገር ሁሉ እንድናደርግ ከወዲሁ እንግዲህ መፍትሄ ለመፈለግ ተነስተናል። በሜልበርን ያለን ኢትዮጵያውያኖች ተሰባስበን ዶክተር ማየነሽ እንደሚያውቁት አንደኛው ከጤና ባለሙያዎች የሚሰጠው መልእክት ቢኖር ማህበራዊ ርቀትን መጠበቅ፣ እጅን በሳሙና የመታጠብ የስነ ንጽህናን መጠበቅ የመሳሰሉ ነገሮች ካጅን አኳያ ተደጋግሞ ይነገራል። ኢትዮጵያ ውስጥ የሳሙናም ሆነ የውሃው እጥረት አለ። ከዛ ባሻገር ቤት ውስጥ ቁጭ ብለው ቅድም እንዳነሱት ከመንግስት የሚገኝ ድጋፍ የለም። መንግስቱም ራሱ በድጋፍ ቆመ ነው በውጭ እርዳታና ከዲያስፖራ ማህበረሰብ በሚላኩ የሐዋላ ገንዘቦች እና ጥቅጥቅ ከሚሰበሰቡ ግብሮች የሚቆም ነው። በጀቱ በውጭ እርዳታ ተካከሶ ህብረተሰቡም እለት ጉርሱን ለመሸፈን የግድ ውጭ መውጣት አለበት። አብዛኛው ስራ ከአካል ጋር የተያያዘ ስራ ነው። ይህ ሁሉ ባለበት ሁኔታ ምን ያህል ከባድ ነው ኢትዮጵያ ውስጥ ይህ ወረርሽኝ ከተስፋፋ ለመግታት፣ ያ ምን ያህል አሳስቧችኋል? የእናንተን ህብረት በተለይ ኢትዮጵያውያን ሴቶችን በተመለከተ ጉዳቱ ምን ያህል ይከፋ ሊሆን ይችላል ብለው ያስባሉ ካሳሁን? እውነት ነው። ይሄ በጣም ልብ የሚሰብር ነው። እንጃ ይሄን ነገር ለመናገር በጣም ኢሞሽናል ያደርገኛል። ማለትም ህብረተሰባችንን የምናውቀው ነው። ምን ያህል ህብረተሰቡ ኢኮኖሚካሊ ራሱ ሰልፍ ሰፊሸንት ነው። በቀን በቀን ወጥቶ የሰራውን እንኳን ቤቱ ተመልሶ ጠግቦ የማይበላ ህብረተሰብ ነው የያዝነው። እንደምታየው በአውስትራሊያ ለአንድ ሳምንት ስራ ቢቆም መንግስት እንዴት አይነት አክሽን ወስዶ ህብረተሰቡን ለማቋቋም እንደጣረ ታያለህ። እና በሀገራችን እንኳን ሳሙና መታጠብ፣ ሳኒተሪው፣ ሌላ ሌላው ነገር ቀርቶ ለሚጎርሰው ነገር ህብረተሰባችን ኒ ኦቨር ኤቲ ፐርሰንቱ ችግር ውስጥ እንዳለን እናውቃለን። እና በዚህ ሰአትም ደግሞ ትልቁን ገፋት የምትቀምሰው እናት ናት። ምግብ ሰርታ ለልጆቿ የምታካፍል። ድሮ ምልህ ልጆች እንሆናለን በኢትዮጵያ ረሀብ ጊዜ አይተነዋል። ማን ነው የመጀመሪያውን ገፈት የቀመሰው? ስትል እናቶች ላይ እና ወላጆች ላይ ነው። እና በጣም ኢሞሽናል ያደርጋል ሀገራችንን ስታስበው ማለት ነው። እና እኔ አሁንም ለሜልበርን ለሚኖሩ ኢትዮጵያኖች መናገር የምፈልገው ሀምሳ ስድስቱ ፐርሰንት ኢትዮጵያን በሜልበርን ያለ ነው። በእርግጥ በአሁን ሰዓት በስራ መቀነስ ወይም አንዳንድ ነገሮችን ሰዎች እኔም ችግር አለብኝ ሊሉ ይችላሉ። ዊ አር ላኪ እዚህ የተቀደሰ ሀገር ነው ያለ ነው ሚኒመም ሀያ ወይም ሀምሳ ዶላር ምንም ችግር ያለበት ሰው ላለመክፈል የሚችል አይመስለኝም በዚህ ሀገር ግን፣ ሌላው ደግሞ ማሳሰብ የምፈልገው ነገር እንዳየኸው በአውስትራሊያ ፓርላመንት ውስጥ ለመጀመሪያ ጊዜ ኦፖዚሽንና ሊዲንግ ፓርቲው ካለምንም ክርክር ሰባቸውን በኢኮኖሚካሊ ወይም በጤና ለማስተናገድ በአንድ ድምፅ ያስተላለፉበት ጊዜ ነው። እና እኔ መላው ወገኖችን እንኳን እዚህ እና ሀገር ቤት ያለውም ይህን ለሚሰማ ማሳለፍ የሚፈልገው ነገር ለእኛ በአሁኑ ሰዓት ዲፈረንሳችንን አቁመን የወገኖቻችንን ሕይወት ማዳን አለብን እና ሀገራችን ደህናት እንኳን ሌላው እንደምታየው አሜሪካ ምታየው ነው። ሌላው ሲቪላይዝድ የሆኑ ካንትሪዎች የምታየው ነው እና እነሱ እንኳን መቋቋም አልቻለትም ብቻቸውን ግን አገራችን ከዛ የባሰ ደግሞ ትልቅ እንትን አለባት እና ወገኖቼ፣ በመካከላችን ያለው ዲፈረንስ በአሁኑ ሰዓት መቆም አለበት። በአንድ ድምፅ ለዚህ ለዋይ ለሚል ሀገራችን ህዝብ እና በተለይ ለእናቶች እንድረስላቸው ነው የምለው። በጣም ከባድ ነው እናቶችን ልጆችን እና ሀገሬን ድሀ ህዝብ ሳስበው እኔ ልገልጸው አልችልም። ለዛ ነው በፎር ዴይስ አልሞላም ገና ኤምባሲው ሳይጠራ ነው። አራውንድ ሀያ ሁለት ሴቶች ናቸው ኩክ ሪስፖንድ የሰጡት በዛ ሰዓት ነው። ብዙ ገንዘብ ነው ማለት ይችላለሁ ወደ ዩኤስ ዶላር ሲቀየር ቢቀነስም እና እኔ አማውንቱን አደለም ያው፣ የሰው ሊንግነትና ቅንነቱን ነው እና በአካቹ ወገኖቼ ምንም አደለም። በዚህ ሰዓት ማንም ኢትዮጵያዊ እዚህ አውስትራሊያ ውስጥ ያለ ሚኒመም ኦፍ ትዌንቲ ዶር አለ ወገኑ መስጠት አቅተም። ዊ አር አራውንድ ሲክስ ታውዘንድ ኦቨር ሲክስ ታውዘንድ በሚልበር እና እጃችንን ለመዘርጋት ወደ ኋላ እንበል ነው የምንለው። ካሳሁን ጊዜ ውስጥ ላይ ተስፋይስ አሁን ዶክተር ማየነሽ እንዳነሱት አሳሳቢነቱም አጣዳፊነቱም አከራካሪ አይደለም። በዚህ ፍጥነት ለመድረስ እርዳታ ለመስጠት እጃቸውን ለመዘርጋት የሚፈልጉ ኢትዮጵያውያን ቢኖሩ በእናንተ በኩል በምን መልክ ነው እገዛውን ወይም ችሮታቸውን ሊያቀርቡ የሚችሉት? በምን መልክ እናንተን ማግኘት ይችላሉ? ወይም ወደ የትኛው አካውንት ማስገባት ይችላሉ? አሁን እኛ ያዘጋጀነው ነው አሁን በህብረት በዚህ በሜልበርን ታስክ ፎርስ ላይ ያዘጋጀ ነው። እንግዲህ የእያንዳንዱን ማህበረሰብ የቫይበር ግሩፕ ተጠቅመን ባለን ኮንታክት ላይ በራሪ ወረቀቶችን በማድረግ ነው። ዶክተር ማየኖሽ እንደገለጸችው ማንም ሰው ቅን ፍላጎትና ውስጡ ርኅራሄ የሞላው መንፈስ ካለው ገንዘቡን ማነስና መብዛቱን አይደለም ማድረግ የሚቻለው ሰዓትና ጊዜ ስላለው ነው። ያንን ሰዓትና ጊዜ ደግሞ አሁን ነው ተጠቅመን ልንረዳ የምንችለው ዛሬ ስለሆነ፣ እንደዚህ አይነት ነገሮች በሚመጣበት ጊዜ ልሸሽ ከማለት የምንችለውን ያለውን የሰጠ ንፉግ አይባልም እንደሚባለው ምንም ትሁን አንድ ነገር ያደርጋል። እንግዲህ ኢትዮጵያ ውስጥ የአንድ ሳሙና ዋጋን ስለምናውቅ አንድ ሳሙና መግዛት የሚያቅተው ሰው አይኖርም ብዬ አልገምትም። እንግዲህ ከዛ የተሻለ አስተሳሰብና ከዛ የተሻለ ቅን ልቦና ያለን ሕዝቦች ነን እና ሜልበርን ደግሞ በጣም በብዙ ፈንድራይዚንግ የታወቀ ነው። በቁጥርም በመንቀሳቀስም ይሄ ከምንም ጊዜው በበለጠ ከምንም ጊዜው ባልተናነሰ ሳይሆን ሊወዳደሩሉ በማይችል ሁኔታ ልንሰጣበት፣ ልንዘረጋበት የምንችለው ነው። ከዛ ባሻገር ደግሞ በሽታውን እንግዲህ ከገባንበት አዘቅት ውስጥ ለመውጣት መጠንቀቅ ትልቁ ነገር ነው። መድኃኒት እና ብልህነትን ይጠብቃል። መታጠብ ካለብን፣ ተራርቆ መቆም ካለብን፣ ከቤት ሳይወጡ ከቦታ ወደ ቦታ ባለመዘዋወር የሚደረጉትንም ነገሮች እንደ መዳኛ መፍትሄ መሆኑን ለህዝባችንም ስንደውልም ሁሉንም ጊዜ መናገር መቻልን አለብን። ያ ደግሞ የእያንዳንዳችን የዜግነት ግዴታ ስለሆነ የሞራልም ግዴታ ስለሆነ ልናደርገው የምንችለውን ነገር ነው የምንጠይቀው። ከዛም በላይ ማድረግ የሚችሉ ሰዎች ደግሞ እናውቃለን፣ ብዙ ቅንነት የሞላቸው ሰዎች አሉ። ስለዚህ ህብረታችን ዛሬ ነው እና ያንን የኢትዮጵያዊነታችንን መንፈስ አሰባስበን መፍትሄ የምንፈልገው ተሰባስበን እጃችንን ስንዘረጋ ነው። ቅድም እንደተናገርኩት ይህ ጨለማ ይህ ቀን መንጋቱ አይቀርም፣ ይነጋልናል። ስለዚህ በመጽሐፍም እንደተጻፈው ኢትዮጵያ እጆቿን ወደ አምላኳ ትዘረጋለች ነው እና እኛ ሁላችንም ኢትዮጵያውያኖች አንድ ላይ ሆነን በመላ ዓለም ኢትዮጵያ ያለ ሁሉ ተሰብስበው እጃችንን ወደ አምላካችን እንድናነሳ እጠይቃለሁ። ዶክተር ማየነሽ አሁን እንደሚታየው በኒው ሳውዝ ዌልስ የራሳቸውን የኮቪድ 19 ግብረ ኃይል ቋቁመዋል። እዚህም እናንተ በዚህ መልኩ እየሞከራችሁ ነው፣ ጥረት እየተካሄደ ነው። በሌሎች ስቴቶች ውስጥ የጎላ ድምጽ የለም። በእርግጥ ኩንስላንድ የተወሰነ እንቅስቃሴ ላይ ነው ያሉት እና እርዳታው የሚካሄደው በተለያየ በተበታተነ መልክ ነው። ግማሹ ቀጥታ ወደ ኢትዮጵያ፣ ግማሹ ወደ ግሎባል አላያንስ፣ ግማሹ ደግሞ እዚህ አውስትሬሊያ ውስጥ እንደዚሁ ለማድረግ እየሞከረ ነው ይህ ችግር አሁን የጤናው ቀውሱ ቢቆም እንኳን ምናልባት ከተወሰኑ ወራት በኋላ በአውስትራሊያ ውስጥ እንደሚተመነው በስድስት ወር የጤና ቀውሱ ቢቆምም፣ በእርግጥ ሙሉ በሙሉ የኮሮና ቫይረስ በቁጥጥር ስር ውሏል ሊባል የሚችለው ክትባት ከተሰራ በኋላ ነው። ያም ከ12 እስከ 18 ወራት ይፈጃል። ከዛ በኋላ በኢኮኖሚስቶች እንደሚናገሩት ምጣኔ ሀብት ጉዳቱ ይታወቀው ከዛ በኋላ ነው። ያ ምናልባትም ላደጉት ሀገሮች እንኳን በትሪሊየን የሚቆጠር ገንዘብ ነው የሚሆነው ከዛ ሁለት ዓመት ያክል ይፈጃል ብለዋል እና ረጅም ጉዞ ስለሚሆን ለዘላቂ ችግር ዘላቂ መፍትሄ ለማቋቋም በዚህም ብቻ ሳይወሰን የአባይ ግድብ የመሳሰሉት ሌሎችም ችግሮች ስለሚኖሩ እነዛን ለማገዝ አውስትሬሊያ አቀፍ የሆነ አንድ ብሄራዊ ግብረ ሀይል ቢቋቋም ይበጃል የሚል ሀሳቢ አለት። ካሳሁን፣ የተቀደሰ ሀሳብ ነው እምልህ ወገንን ለመርዳት እኛ እንደተናገርኩት እኛ በጣም እድለኛ ሰዎች ነን። እዚህ ሀገር በእንደዚህ አይነት ሲስተም ውስጥ መኖራችን እኔ ለአንተ ልነግር አልችልም። በህብረተሰቡ መካከል ባለፉት ጊዜያቶች ያለውን ዲፈረንስ እና አንዳንዴ ኮቪድ ናይንቲን ሜይ ቢ ወይ ለበጎን የመጣው ምልህ ጥፋቱን ማለት ሳይሆን ይሄ ምንም ባውንደሪ የሌለው አለምን አንድ ያደረገ እና ኢትዮጵያ ውስጥ ያለውን ዲፈረንስ ይሄኛውን ሪጅን ይሄኛውን ሪጅን ኛውን ሪጅን ያለን በዘር ዲፈረንስ ያለንን ሁሉ የሚያጠፋ ነው። አንዱን ዘር ይዞ አንዱን ዘር እንትን የሚተው የለም። አንዱ ዘር ከተያዘ ህብረተሰባችን ሞቢሊቲ አኳያ ሌላው ጋር እንደሚሄድ ነው እና ይህንን አይነቱን ችግር በጋራ ነው የምንወጣው፣ እንዳልከው ሌላ ሌላውንም ችግር እንደ እውነቱ ከሆነ በቅድሚያ ይሄንን እግዚአብሔር ያትርፈን ነው፣ ከዚህ ጉድ ያውጣን ነው እና ይሄ የኮቪድ ናይንቲን ትልቅ ትምህርት ሰጥቶን ወደፊት ወይም ዩናይትድ ሆነን የሚቀል- ጥሉትን አገራችን ፊቷ የተጋፈጠው እንዳልከው የብሉ ናይል ኬዝም ይሆናል። ሌላ ሌላም ችግሮችን በጋራ እንድንወጣው ሊረዳን ይችል ይሆናል፣ ግን መጀመሪያ እኔ ስለ ሌሎቹ አስተያየት ከመስጠቴ በፊት የስ ግሎባል አንድ ላይ ከአውስትራሊያዎች አንድ ድምፅ ቢኖረን በጣም የተቀደሰ ሀሳብ ነው፣ ግን አሁን እርጀንቱ ይሄንን እንዴት እንወጣው? እንዴት ሀገራችን ከዚህ መዓት ትተርፍልናለች? በእርግጥ አገራችን የተቀደሰች ሀገር ናት። ባለፈው ሳምንት እንዳየው ሃይማኖት አባቶች ትልቅ ትምህርት ነው ሰጥተውን ያለፉት እና አንዳንድ ነው ሰዎችን ብዙ ነገር ይናገራሉ። ዛሬ በድሃው ወገናችን ውስጥ ነው ባንክ አካውንታችንም ማስቀመጥ ያለብን የሚል አንድ አስተማሪ ሰምቻለሁ ትላንትና እና በአሁኑ ሰዓት እኔ የማስበው ይህንን መጀመሪያ እንወጣው ይህንን ችግር እንወጣው ነው የምንለው እና ኢትዮጵያ ውመን ሳላይ ለብዙ ነገሮች ዊትራይድ ስሞል ነን፣ ግን ትልቅ ድምፅ እያሰማን ነው። ሜልበርን ወይም በአውስትራሊያ ማለት ይችላለኝ እና ሀሳቡን ያኛውን ይዘነው ካሳሁን፣ ግን በአሁኑ ሰዓት እርጀንትሊ ይሄ ጊዜ የማይሰጥ ነገር ነው። ለኮቪድ ናይንቲን እከሌ ከሌ ሳንል እዚህ ያለ ነው ሰዎች በምን አይለቱ ሞቢላይዝ እናድርግ የሚለውን ቅድሚያ ብንሰጠው ደስ ይለኛል እና አሁን እንዳልከው ቅድም ስለ ባንክ አካውንት ጠይቀሃል። በአካውንት ኦልሬዲ እርጀንት ነው ነገሩ። በአፋጣኝ የሆነ አካውንት ተፈጥ አለን፣ በዛ መስጠት ይችላሉ። በኢትዮጵያ ውመንስ አላያንስም እኛ እንደም ለመናገር የሚፈልገው የግለሰብ አካውንት ነው። አካውንት ሄዶ እንኳን መክፈት አልቻለም፣ ምክንያቱም ቢኮዝ ኦፍ ዘ አይዞሌሽን እና ዊ ትረስት ይቻዘ ትራንስፓረንት በሆነ መንገድ ነው ለከፈሉ ሰዎች አሳይተን ገንዘቡን የላክ ነው ማለት ነው እና እኔ አሁን ያለኝ ሀሳብ ከዚህ ምጥ ውስጥ በምን እንውጣ ነው። ለሌላው በእርግጥ ኢምፖርታንት የተናገርከው ነገር ግን የአሁኑን መጀመሪያ እንወጣው ነው። ካሳሁን ሀሳቤ። አቶ ተስፋዬስ በእርሶ በኩል ለህብረተሰቡ ማበረታቻ የሚሆን መልእክቶ ወይም ቃሎ ምን ይሆናል? እውነት ለመናገር አሁን እየተደረገ ያለው ቀዳሚውን ቦታ ማመስገን የምፈልገው ኢትዮጵያ ኤምባሲ አቶ በሪሁን ደጉን እና ኤምባሲ ሰራተኞችን እጅግ በጣም አመሰግናለሁ። ምክንያቱም ያደረጉት እንቅስቃሴ በጣም ትልቅና ግንባር ቀደም ነው። በተጨማሪ ደግሞ በኢንተርስቴቶች አሁን እየተደረገ ያለው በተለይም በኒው በኒው ሳውዝ ዌልስ ያሉት ኢትዮጵያውያኖች ያደረጉት ምላሽ ምስጋና የሚሰጠው ነው። ዶክተር ማየነሽ በማህበሯ ያደረገችውን ነገር በሌሎችም ስቴቶች በግልም ኮንትሪቢዩት እያደረጉ ያሉት ኢትዮጵያውያኖችን ሁሉ እኔ ማመስገን እፈልጋለሁ። ያ አንድ ትልቅ ኢኒሽቲቭ ነው። እንደዚህ አይነት ሰዎች እንግዲህ ከተነሱ ነው ቅድም ካሳሁን የጠቀስከውን ዘላቂ የሆነ አንድነት ያለው አውስትራሊያዊ አቀፍ የሆነ አንድ ማህበር ልናደርግ የምንችለው። የኢትዮጵያ ኤምባሲ ኦልሬዲ እያደረገ ስለሆነ ይሄ ነገር ውጤቱ ያማረ እንደሚሆን አምናለሁ። ሁሉ ነገር ከተሳካልን እና አንድ የሚያደርገንን ነገር ላይ የሚያስደስት ገንዘብ ሰብስበን በአውስትራሊያ አቀፍ ወደ ኢትዮጵያ ከተላከ በኋላ በኢትዮጵያ ኤምባሲ ስር አሁን የመጣው ሀሳብ ያንን ነገር ለማቋቋምና ለመቀጠል ያስቸግራል ብዬ አልጠራጠርም። ይሆናል ቅንነት ነው ጉዳዩ የጋራ ነው። የእያንዳንዳችን የኢትዮጵያውያኖች የዜግነት ግዴታ ነው። የማንነታችንም ምልክት ነው። ስለዚህ በዚህ ጉዳይ ላይ የምንደራደረው ነገር የለንም፣ ወይንም ደግሞ የምንከራከረው ነጥብ የለንም። አንድ የሚያደርገንን ብቻ ነገር ይዘን ነው መምጣት ያለብን የራሳችን ካልሆነ ችግሩ በስተቀር ይህ ዓለምን ያንቀጠቀጠ ነው። እንግዲህ ከቻይና ተነስቶ ጣሊያንን ፈራርሶ ፈረንሳይ፣ ስፔን፣ ጀርመንን እንኳን ሰብሮ አሁን እንግዲህ አሜሪካንን መግቢያ እያሳጣ ያለ ነገር ነው። መገመት አይቻልም፣ ወደ ሀገራችን ሄደ ከተባለ። ስለዚህ ለዚህ ጉዳይ ካልተነሳን ለምንም ነገር ልንነሳ እንችላለን ብዬ እኔ ምንም ተስፋ አላደርግም። ይህ አንድና አንድ ብቻ የሆነ የአንድነታችን ምልክት ነው። የሃይማኖታችን ምሳሌ ነው። የማንነታችንም አክት ነው። ስለዚህ መደረግ ያለው አሁን ነው፣ ዛሬ ነው ማድረግ ያለብን የቀጣዩ ደግሞ ኤምባሲው በዚህ ጉዳይ ላይ ለማድረግ አያስቸግረውም ብዬ ነው ማምነው። መልካም ዶክተር ማየነሽ ስዩም በቪክቶሪያ ኢትዮጵያውያን ሴቶች ህብረት ፕሬዚደንት፣ አቶ ተስፋዬ እንደሻው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልን ካሳሁን፣ እኛም እናመሰግናለን። በዚህ አጋጣሚ የኢትዮጵያ ሴቶች ህብረት አባላት የሆኑትን በአጭር ጊዜ ላደረጉት ርብርብ እና ወደፊትም ለገቡት ቃል በዚሁ አገራችንን ለመርዳት በእጅጉ ላመሰግናቸው እወዳለሁ። በዚህ አጋጣሚ ካሳሁን ካሳሁን ይዘር ይስጥልን።